ከSBS ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት sbs.com.au/amharic ይጎብኙ። አቶ ማሙሸት አማረ የመላው ኢትዮጵያ አንድነት ድርጅት መያድ ፕሬዚደንት፣ በአሁኑ ወቅት ኢትዮጵያ ውስጥ ያለውን ወቅታዊ ሁኔታ በምን መልኩ ነው መያድ የሚገልጸው? አሁን ተከስቶ ላለው ቀውስስ የመውጫ መንገዱ ምንድን ነው የሚል የመፍትሄ ሀሳብ አለው? ይህ አሁን እየተፈጠረ ያለውን እንትን እውነቱን ለመናገር መነሻው ህገ መንግስቱ እና የፌዴራል አወቃቀሩ ነው። ይሄ ምንጩ መነሻው መሰረቱ ይሄ ነው። ይህ እንግዲህ ላለፉት ሰላሳ አመታት እና ከዚያ በፊት ሲዘራ የነበረ የዘረኝነት መርዝ ነው፣ የዘረኝነት ክፋት ነው አሁን በቅሎ እየታጨደ ያለው። ይህንን ሁኔታ እንግዲህ ማስቆም ትክክል አለመሆኑን ማሳየት በስልጣን ላይ ያለው የህዝብን ስልጣን ተረክቦ እየመራ ያለው አካል መሆኑ በሚገባ የሚታወቅ ነው። ነገር ግን በዚህ ሶስት አመት ውስጥ መመለስ የሚገባቸው የህዝብ ጥያቄዎች ባለመመለሳቸው ነገሩ ከቀን ወደ ቀን እየጨመረ መጥቶ አሁን በዓይናችን የምናየውን የህዝብ እልቂት የዘር ፍጅት መሰረት ያደረገ አሰራር እየተሰራ ስናይ ወዴት እየሄደች ነው ሀገራችን የሚለውን ነገር እናያለን። ግን ይህንን ለማስቆም መንገዱ በጣም ቀላል ነው። ብዙ ከባድ ነገር ሆኖ አይደለም። ሆን ተብሎ የሚፈለግም ነገር ስለሆነ ነው እንጂ ይሄ ትልቅ ሆኖ እንዲህ ህዝብ እያለቀ በመሀል ሀገር ምንም ወንጀል ያልሰሩ ንጹሀኖች እየተገደሉ፣ እየታረዱ፣ እየተፈናቀሉ ያሉበት ሁኔታ ሲታይ ሰው የሚለውን ነገር ማስቀደም የሚችል ማንም ሰው የሆነ ሰው ሁሉ ይህንን ነገር በቀላሉ ማስቆም ይቻላል። ድንገት የሚደረግ ነገር አይደለም። ሆን ተብሎ የታቀደ የተደራጀ ሲፈልገው የመከላከያ ልብስ እየለበሰ ሲፈልገው የልዩ ኃይል ልብስ ሲፈልገው ደግሞ የምኒሻ ልብስ እየለበሰ የሚንቀሳቀስ በተለያዩ ቦታዎች ሲሄድ ወገን ነው እየተባለ ህዝብ ሊያድን ነው እየተባለ የሚንቀሳቀስ ቡድን ነው። እሱ እንግዲህ የሚቆመው ዞሮ ዞሮ በትግል ነው የሚቆመው። ዝም ብሎ ሊቆም አይችልም። የጥቂቶች ፍላጎት የሚንጸባረቅበት ይሆናል። አብዛኛው ህዝባችን ግን ይህን ያህልም ደም እየፈሰሰ ይህን ያህልም ቤቱን ንብረቱን ያጣ ህይወቱን እያጣ ልጁን፣ እናቱን፣ አባቱን፣ ባሏን፣ ሚስቱን እያጣ እንኳን ዘመድ አዝማዱን እያጣ የኢትዮጵያ ህዝብ አሁንም በትዕግስት እየጠበቀ ነው ያለው። ይህንን ወደ ነበረበት ክብር ወደ ነበረበት አንድነቱ መመለስ፣ በተለይ በቅድሚያ ይሄ መንግስት ማድረግ የሚገባውን ማድረግ ይጠበቅበታል። ይሄ የማይሆን ከሆነ ደግሞ ህዝቡ በራሱ ራሱን የሚከላከልበት ራሱን የሚያድንበት ሁኔታ መፈጠር መቻል አለበት። ካልቻለ ግልጽ አድርጎ አልቻልኩም፣ ወይም ደግሞ ህዝቡ ያግዘኝ፣ ይሄ ነገር ትክክል አይደለም ብሎ ማለት ነበረበት። ግን ይሄንንም ማለት የማይፈልግ መንግስት ስለሆነ እኛ እንግዲህ ይሄ ሁሉ መዋቅራዊ ስለሆነ ስርዓታዊ ስለሆነ የስርዓቱ ችግር፣ የመዋቅሩ ችግር፣ የአደረጃጀቱ ችግር፣ የመንግስት አወቃቀሩ ችግር እስካልተፈታ ጊዜ ድረስ ኢትዮጵያ ውስጥ እንዲህ አይነት ሁኔታዎች መቀጠላቸው አይቀርም። አሁን በአማራ ላይ የሚደርሰው ግፍና በደል ብቻ ሳይሆን አሁን ደግሞ ሶማሌና አፋር ሰሞኑን በጣም ትልቅ ችግር ውስጥ ነው። ሲዳማና ኦሮሞ እንደዚሁ ችግር ውስጥ ነው ያለው። ሰገልና ወላይታ ላይ ጉማሄዴ አማሮ ህዝብ ላይ የሚደርሰው ጌዲዮ ህዝብ ላይ የሚደርሰው እንዲሁ እጅግ በጣም አስከፊ እጅግ በጣም አስቸጋሪ ሁኔታ ነው እየተፈጠረ ያለው እና የሀገሪቱ ተጨባጭ ሁኔታ ዙሪያውን በህዝብ ላይ በሀገር ሀብት ላይ እሳት እየነደደ ነው ያለው ይህን ብቻም አይደለም። በቅርሶቹና በደድኖቹ ላይ የሚፈጸመው ግፍ ራሱ። ይህ ሁሉ ምንድን ነው መሰረቱ ብለህ ስትል እንግዲህ የህግ የበላይነት ያለው ዴንታቢስነት እንዲሁ ደግሞ ይሄ ህገ መንግስትና የመንግስት አወቃቀር የፈጠሩት የወለዱት የዘሩትና የሳደጉት ጥፋት ነው። አሁን እየተሰጠ ነው ያለው። ለመለወጥ እየታገልን ያለ ነው። ይሄ ሲለወጥ የኢትዮጵያ ሕዝብ በሚያምነው፣ በሚወደው፣ በሚያከብረው የህግ የበላይነትና ስርዓት ሲመራ ኢትዮጵያውያን በሚገባ ወደነበሩበት ተመልሰው ህይወታቸውን የሚቀጥሉበት ሁኔታ ይፈጠራል ብለን ነው እንግዲህ በዚህ ምርጫ ለመሳተፍ እየሞከርን ያለ ነው። መያድ በኢትዮጵያ ውስጥ ምን አይነት ለውጥ እንዲመጣ ወይም እውን እንዲሆን ነው የሚታገለው? በቀጣዮቹ አምስት አመታት ውስጥስ ተሳክቶላችሁ ጥምር መንግስት ብታቆመው ወይም ሌላም አሸናፊ የሆነ ቡድን ጥምር መንግስት ወይም ራሱን የቻለ አብላጫ ድምፅ ያለው መንግስት የማቆም እድል ያለው ፓርቲ መንግስት በሚመሰረትበት ወቅት ምን አይነት የማሻሻያ ለውጥ ወይም ሪፎርም ሊደረግ ይገባል ኢትዮጵያ ውስጥ የሚል ፖሊሲ ይዛችሁ ነው የተነሳችሁት? አንገብጋቢ ጉዳይ ምንድን ነው? በአሁኑ ወቅት ለኢትዮጵያ ህዝብ በመጀመሪያ ደረጃ መቼም፣ ለሁሉም የሰው ልጅ ቢያጣም ቢያገኝም ከሁሉም በላይ የሚበልቅበት ሰላም ነው። ሰላም ባለበት ሀገር ላይ የተራበውም ያለውም የተማረውም ያልተማረውም ሁሉ የሰው ዘር ሁሉ ወጥቶ መግባትና አድሮ መገኘት ከቻለ ሰላምን የመሰለ ምግብ ሰላምን የመሰለ ጽሞና የለም በምድር ላይ ትልቁ ሀብት በእኔ እምነትም በድርጅት የምነትም ሰላም ነው ብሎ ነው የሚያምነው። ሰላም ካለ ሁሉ ነገር ጊዜውን ጠብቆ ሊሄድ ይችላል። ይሄ ሰላም እንዳይኖር ደግሞ የበጠበጠው የጸም መነሻ የሆነው ደግሞ ህገ መንግስትና የመንግስት አወቃቀሩ ነው ብያለሁ። እነዚህ ሁለቱ የመጀመሪያው በእኛ እምነት፣ ስለዚህ ሁለቱ ነገሮች ለኢትዮጵያ ህዝብ ይዘናቸውን የምንቀርበው ከዓለም አቀፍ ሕግ ድንጋጌዎች ውጭ ያሉት አንቀጾች በዘር የሚያባሉን እንደዚህ ጋር የማይቆጥሩን የማያስቆጥሩን አንቀጾች ሁሉ ሙሉ በሙሉ እነዚያ መቀየር መቻል አለባቸው። ዓለም አቀፍ ድንጋጌዎች እነሱ ግን ኢትዮጵያ ፈርማ የተቀበለቻቸው እና በጣም አዋጭ የሆኑ ጥሩ ጥሩዎቹ እነሱ ከዓለም አቀፍ ጋር የምንገናኝባቸው ናቸው። እነሱ ሌሎቹ ግን በተለይ የፌዴራል አወቃቀሩ እኛ ወደዚያ መሄድ የመጀመሪያው ለኢትዮጵያ ሕዝብ ይዘንለት የምንቀርበው የፌዴራል አወቃቀሩን መቀየር ነው። ትክክል አይደለም። ክልል የሚባል በሽታ አጥር አጥሮ ስለ ኢትዮጵያ ማውራት፣ ስለ ዲሞክራሲ ማውራት፣ ስለ መብት ማውራት፣ ስለ ጥቅም ማውራት፣ ስለ አንድነት ማውራት በፍጹም አይቻልም። ከልሎናል፣ ከዚህ አትለፍ ብሎ አጣልቷል። ይሄ ያጣላ የጸብ ግድግዳ ደግሞ መፈስ አለበት ብሎ ሚያድ ያምናል። እነዚህ ሁለት ነገሮችን የመጀመሪያ ለህዝቡ ይዘን የምንቀርበው ነው። በሦስተኛ ደረጃ ይዘን የምንቀርበው አሁን ኢትዮጵያውያንን እያስራበ ያለው እና እያደህዬ ያለው መንግስት እንደፈለገ የሚጥፋትበት ደግሞ የመሬት ፖሊሲ አለ። የመሬት ፖሊሲው ይሄ መንግስት የሚለው የመንግስት መሆን አለበት ይላል። እኛ ደግሞ የህዝብ መሆን አለበት ብለን የምንታገልለት አንዱ ነው። ምክንያቱም ኢትዮጵያውያን በመሬቱ ላይ የባለቤትነት መብት ከሌላቸው ኢትዮጵያ ውስጥ መፈጠራቸውና ኢትዮጵያውያን መሆናቸው ምንድን ነው ጠቅሙ? መንግስት በፈለገ ሰዓት መሬታቸውን እየወሰደ በሚሸጥበት ሰዓት፣ መንግስት በፈለገ ሰዓት ከመሬታቸው የሚያፈናቅልባቸው የሚያባርራቸው ከሆነ ኢትዮጵያዊነታቸውን ተነፍገዋል፣ ጭሰኛ ሆነዋል ማለት ነው። ስለዚህ የመላው ኢትዮጵያ አንድነት ድርጅት አድያላ ያለው መሬት የህዝብ ይሁን፣ ህዝብ ደግሞ ለምሳሌ ገበሬው መሬቱ የራሱ ይሁንለት፣ የሚያርሰው ይሁን፣ የሚሸጠው፣ የሚለውጠው፣ የሚያከራየው፣ በወለድ አገድ የሚያስይዘው፣ የሚያወርሰው ይሁን ይሄ ማለት ግን ሁሉም ነገር የገበሬው ብቻ ይሁን ማለት አይደለም። ገበሬው የማይደርስበት በአቅም በችሎታ የማይደርስባቸው ነገሮች ይሆናሉ። በጋራ ገበሬው የሚጠቅምባቸው የወል መሬቶች ይኖራሉ። የግጦሽ መሬቶች ይሆናሉ። የውሃ መሬቶች ይኖራሉ። ባህላዊ ሴቶቻቸውን የሚያሳርፍባቸው የሚያውርባቸው መሬቶች ይኖራሉ። ከነዚህ ውጭ ያሉት ደግሞ በጣም ትልልቅ የሆኑ ነጋዴዎችም የማይደርሱበት ገበሬዎችም የማይደርሱበት ሆነው ደግሞ ትልልቅ ሲሆኑ፣ መንግስት እነዚያን ደግሞ እያለማ ለህዝቡ ተጠቃሚነትን እያደረገ ነጋዴዎቹና ገበሬዎቹ ደግሞ አቅማቸው እየደረጀ ሲሄድ ለእነዚያ መንግስት እያሰከበ እሱ ወደ ግብር የመሰብሰብ ብቻ እና ልማት የማልማት ኢንፈራስትራክቸሮችን የመዘርጋት ሁኔታዎችን መጠቀም መቻል አለበት የሚል ሌላው አንዱ መያዝ የሚታገልለት የዚህ የመሬት ፖሊሲ ጉዳይ በጣም ከባድ ነው። በከተማ ቦታዎች ላይ የሚደረገውን ስናይ መንግስት መሬት ሻጭ ሆኗል። ዚህ ደግሞ መሬቱን እየተነጠቀ ነው። ጎጆውን ቀልሶ የሚኖርባት ቤቱን ቀልሶ የሚኖርባት ቤት ቦታ የመንግስት ነች፣ መሬቱ የመንግስት ነው፣ ጣራና ግድግዳው ነው ያንተ። ተነስ በተባልክ ጊዜ ትነሳለህ እየተባለ ካሳም ሳይከፈለው እስከዛሬ የተፈጸመበት አሁንም ደግሞ ጠቃሚ የሆነ ወይም ደግሞ ሊያኖረው የሚችል ወይም ደግሞ ሌላ ቦታ ሊሰራበት የማይችል ካሳ፣ የማይረባ ካሳ እየተሰጠ ህዝቡ እየተፈናቀለ ከልማት የሚርቅበት ከከተሞቹ ከኖረበት መቶ አመት ሀምሳ አመት ስልሳ አመት ከኖረበት ከተማ እየተፈናቀለ ወደ ዳር የሚሄድበት ሂደት አለ። ወደ ዳር በሚሄድበት ጊዜ ደግሞ ከገበሬዎቹ ጋር ጸብ እየተፈጠረ ያለበት ሂደት አለ። በዚህ መነሻነት የመሬት ፖሊሲያችን ችግር አለው ማለት ነው። ስለዚህ ይህንን መያዝ መሬት የህዝብ ነው፣ ህዝቡ የመሬት ባለቤትነቱ መረጋገጥ አለበት ብሎ ያምናል። ሌላው የትምህርት ፖሊሲውን ብንወስድ እንግዲህ ሁላችሁም እንደምትሰሙት እንደምታውቁት ኢትዮጵያ ውስጥ ያለው የትምህርት ፖሊሲ በዚህ ሰላሳ አመት ውስጥ ተማሪ ማፍራት ያልተቻለበት እውቀት መገብየት ያልተቻለበት ይልቁንም እንዲያውም ካድሬ ትምህርት ቤት ውስጥ ዩኒቨርሲቲ ውስጥ ሀይ ስኩል ውስጥ የሚሰለጥንበት መንደርና ጎሳ የገነደበት ተማሪዎች ከትምህርታቸው ውጪ ይልቅ ወደ መንደራቸው አዘን ብለው እርስ በርሱ የሚገዳደሉበት የሚተራረዱበት ዩኒቨርሲቲዎች የሚቃጠሉበት የሀገር ሀብት የሚወድምበት ከትምህርት ቤት ቆርጡ በኋላ ስራ የማያገኙበት በየቦታው እየተንከራተቱ ለስደት፣ ለረሃብ፣ ለስራ አጥነት የተጋለጡበት ሁኔታ አለና መያት የትምህርት ፖሊሲው እውቀትን፣ ምርምርን፣ ችሎታን ሊያጎናጽፍ የሚችል ሁሉም ተማሪ በኢትዮጵያዊነቱ በችሎታው ብቻ የሚወዳደርበት የሚያገኝበት የሚያጣበት በተለይም ደግሞ ከተመረቁ በኋላ የስራ ፈጠራ ባለቤት የሚሆኑበት የስራ እድል የሚያገኙበት ሁኔታ ካልተመቻቸ እና ከዓለም ሀገራት ተማሪዎች ጋር መወዳደር የሚያስችል እውቀትና ችሎታ፣ ክህሎት አግኝተው የማያወጡበት ከሆነ ትውልዱ እየመከነ፣ ሀገር እየተጎዳች የምንንቀሳቀስበት ሂደት መቆም አለበት ብሎ ይሄንን መያድ እያምናን ሌላው እንግዲህ በውጭ ፖሊሲያችን እንደምታዩት ኢትዮጵያ ለዘመናት ከፍተኛ የሆነ የውጭ ዲፕሎማሲ የውጭ ፖሊሲዋ በጣም የተመቸ ከዓለም ሀገራት ጋር ጥሩ ግብነት እንደነበረን ምርጥ ዲፕሎማቶች እንደነበሩን እናውቃለን። የነበረ ታሪካችን ይህን ያስረዳናል። አሁን ግን በመላው ዓለም በሚያስችል መልኩ የውጭ ፖሊሲያችን ተበለሻሽቶ ዲፕሎማቶቻችን ሁሉ ከአቅም ማነስ በታች በሆነ ሁኔታና ችሎታ የሌላቸው እየተመደቡ ሀገራችን አሁን በምን ሁኔታ ውስጥ እንዳለች ይታያል። እኛ የእኛ የውጭ ፖሊሲያችን የኢትዮጵያን ጥቅም ሙሉ በሙሉ ሊያስከብር የሚችል የሌሎችንም ሀገራት ጥቅም ልናከብር የምንችል በሁለትዮሽ የመጠቃቀምና የመደጋገፍ የመረዳዳት በልማት በኢኮኖሚ በትምህርት በቴክኖሎጂ የምንገጋገፍበት ፍጹም ወንድማማች የምንሆንበት ሁኔታ መፈጠር እንዳለበት መያድ ያምናል። በዚህ መሰረት አሁን የከሰረውን የውጭ ፖሊሲያችንን ለመመለስ የኢትዮጵያን ክብር የኢትዮጵያን ጥቅም የሚያስከብር ከማንኛውም ሀገር ጋር ወንድማማችነት፣ በህትማማችነት በእኩል መንፈስ የምንንቀሳቀስበት የሌሎች ሀገራትንና ዓለማትን ጥቅምና መብት እያከበርን የምንሄድበት የውጭ ፖሊሲ ይኖረናል ብለን እናምናለን። በዚህ መነሻነት ነው እንግዲህ መአድ እንደ ዋና ዋና የምንላቸው አንኳር አንኳር ነገሮቻችን ማሙሸት፣ ማሙሼት አማረ የመላው ኢትዮጵያ አንድነት ድርጅት ፕሬዚደንት፣ ስለ ቃለ ምልልሱ እናመሰግናለን። እኔም አመሰግናለሁ። እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቤስ ኮም ኤዩ አምሃሪክን ይጎብኙ። Want to hear more